Four. ጤና ይስጥልኝ አድማጮች፣ የዘንድሮ የዓለም ዋንጫ ትናንት በእልባይት ስታዲየም በአዘጋጇ ሀገር ቃጣርና ኢኳዶር ግጥሚያ ተጀምሯል። የዓለም ዋንጫው ከመጀመሩ አስቀድሞ ማዘጋጇ ሀገር የሰብአዊ መብቶችን አታከብርም በሚል በተለይ አውሮፓውያን ቡድኖች ብርቱ ተቃውሟቸውን እያሰሙ ቆይቷል። ውዝግቡ በቀጠርና በእግር ኳስ ቡድኖቹ ብቻ ሳይወሰን ፊፋንም አካቷል። አትሌቲክስና የመኪና ሽቅድምድምን የሚዳስሱ ዘገባዎችም ይኖሩናል። አብራችሁ ቆዩም Terima kasih kerana በየአራት ዓመቱ የሚካሄደው የዓለም ዋንጫ ትናንት ባዘጋጇ ቃጠርና ኤኳዶር የመክፈቻ ግጥሚያ ተጀምሯል። በትናንቱ የመክፈቻ ግጥሚያ በአብዛኛው በመከላከል ላይ ያተኮረችው አስተናጋጇ ቃጠር በኢኳዶር የሁለት ለዜሮ ሽንፈት ገጥሟታል። የኢኳዶር አጥቂ ኤነር ቫሌንሺያ ያገባው አንድ ግብ ከጨዋታ ውጪ ተብሎ ባይሻርበት ኖሮ ሄትሪክ በመስራት በመክፈቻው ዕለት ሶስት ግቦች ይመዘገቡለት ነበር። በጨዋታው ወቅት ጉዳት የደረሰበት ይኸው አጥቂ ቫለንሺያ ለቀጣዩ ጨዋታ ከጉዳቱ አገግሞ እንደሚደርስ አሰልጣኙ ተናግሯል። የኢኳዶር አሰልጣኝ ጉስታቮ አልፋሮ አርብለት ከኔዘርላንድ ጋር በሚኖረው ግጥሚያ ቫሌንሺያ እንደሚሰለፍ በእርግጠኝነት አሳውቋል። የዓለም ዋንጫ ግጥሚያ ዛሬ ቀጥሎ እንግሊዝ ኢራንን ስድስት ለሁለት በሆነ ሰፊ የግብ ልዩነት አሸንፋታለች። ለእንግሊዝ ጁድ ቤሊንጋም በ35 ኛው ደቂቃ አስቆጥሯል። ሌሎቹን ግቦች ቡካዮ ሳካ በ43ኛ ና 62 ኛው ደቂቃ ሲያስቆጥር ራሂም ስተርሊንግ 45 ኛው ደቂቃ አልቆ በጭማሪው አንድ ደቂቃ ማርኩስ ራሽፎርድ በ71 ኛው ደቂቃ ላይ እንዲሁም ጃክ ግሪሊሽ በዘጠናኛው ደቂቃ ላይ ግቦቹን ከመረብ አሳርፏል። ለኢራን ሁለቱን ግቦች መህዲ ታረሚ ስድ አምስተኛው ደቂቃ ላይ በጨዋታ እንዲሁም ዘጠናኛው ደቂቃ አክትሞ በጭማሪው አስራ ሶስተኛ ደቂቃ ላይ በፍጹም ቅጣት ምታ አስቆጥሯል። ከሁለቱ ቡድኖች በተጨማሪ ሴኔጋልና ኔዘርላንድም የመጀመሪያ ጨዋታቸውን እያካሄዱ ነው። የዓለም ዋንጫ እግር ኳስ ጨዋታዎች በነገው ዕለትም ይቀጥላሉ። ከዚሁ ከዓለም ዋንጫ የእግር ኳስ ዘገባዎች ሳንወጣ ቀጠር የምታዘጋጀው የዓለም ዋንጫ ትናንት ሲከፈት በደማቅ ሁኔታ ነበር። በመክፈቻው የሙዚቃ ስነስርዓት አውሮፓውያን አቀንቃኞች ቀጠር ሰብአዊ መብቶችን አታከብርም በሚል አልተገኙም። ሆኖም የደቡብ ኮሪያው ታዋቂ ወጣት አቀንቃኝ ዮንግ ኮክና በልባይት ስታዲየም ውስጥ የመክፈቻ ሙዚቃውን ተጫውቷል። ቀጠር የሰብአዊ መብቶችንም ሆነ የሰራተኛ መብቶችን አታከብርም በሚል በርካታ የአውሮፓ ፖለቲከኞችና የመብት ተሟጋች ተጫዋቾች ተቃውሟቸውን ሲያሰሙ ሰንብቷል። ያም ብቻ አይደለም። አንዳንድ የአውሮፓ ሀገራት እግር ኳስ ቡድኖች ሜዳ ውስጥ ጭምር ተጫዋቾቻቸው ክንዶቻቸው ላይ የሚጠለቁ አርማዎችን በማሰር ገብተው ተቃውሞ እንዲያደርጉ ቀደም ሲል ወስነው ነበር። በኋላ ላይ ግን ቡድናቱ ውሳኔያቸውን ማጠፋቸው ታውቋል። ሰባት የአውሮፓ ቡድኖች የቀስተ ደመና ምልክት ለማድረግ የነበራቸውን እቅድ መሰረዛቸውን የፈረንሳይ ዜና አገልግሎት ኤኤፍፒ ዛሬ ዘግቧል። ብሪታንያና ጀርመን ከሰባቱ ሀገራት ውስጥ ይገኛሉ። ሰባቱ ቡድኖች ዛሬ ያወጡት መግለጫ አለም አቀፉ የ የእግር ኳስ ፌዴሬሽን ፊፋ የቡድኖቻቸው አንበሎች በጨዋታ ሜዳ የተመሳሳይ ጾታ ግንኙነት መብቶችን ለመደገፍ ምልክቱን እጃቸው ላይ ካደረጉ ስፖርታዊ ማዕቀብ እንደሚጥልባቸው በጣም ግልጽ ማድረጉን ጠቅሶ እንደ ብሔራዊ ፌዴሬሽኖች ተጫዋቾቻችንን ለማዕቀብ በሚጋለጡበት ደረጃ ላይ እንዲሆኑ ማድረግ አንችልም ብሏል። በዚህ የተነሳም የእንግሊዝ፣ የዌልስ፣ የቤልጂክ፣ የዴንማርክ፣ የጀርመን፣ የኒዘርላንድስ እና የስዊዘርላንድ ፌዴሬሽኖች በፊፋ የዓለም ዋንጫ ጨዋታዎች አንበሎቹ ምልክቱን እጃቸው ላይ ለማድረግ እንዳይሞክሩ መጠየቃቸውን መግለጫው አስታውቋል። የቡድኖቹ ውሳኔ የተሰማው የእንግሊዝ የኔዘርላንድስና የዌልስ ቡድኖች ዛሬ ያካሄዷቸው ግጥሚያዎች ከመጀመራቸው ከጥቂት ሰዓታት አስቀድሞ ነው። ምንም እንኳን ፊፋ በቀጠር የዓለም ዋንጫ ምልክቱን በሚያደርጉ ተጫዋቾች ላይ ማዕቀብ እንደሚጥል ቢያሳውቅም የጀርመኑ አንጋፋ ግብ ጠባቂ ማኑኤል ኖየር የተመሳሳይ ጾታ ግንኙነትን ለመደገፍ ክንድ ላይ የሚጠለቀውን የቀስተ ደመና ምልክት ለማድረግ ማቀዱን ተናግሮ ነበር። የተመሳሳይ ጾታ ግንኙነትን የሚቃወሙት የቀጠር ሕግጋት ቀጠር ለዓለም እግር ኳስ ዋንጫ አዘጋጅነት ከተመረጠችበት ጊዜ አንስቶ ሲያወዛግብ የቆየ ጉዳይ ነው። በተለይ የቀጠር ዓለም አቀፍና የዓለም ዋንጫ አምባሳደር ካሊድ ሳልማን በቅርቡ ከአንድ የጀርመን ቴሌቪዥን ጋር ባደረጉት ቃለ መጠይቅ የተመሳሳይ ጾታ ግንኙነት የአእምሮ ውስጥ ጉዳት ነው በማለታቸው ቁጣ አጭሯል ሲል የፈረንሳይ ዜና አገልግሎት ዘግቧል። ጀርመን ኮሎኝ ከተማ ውስጥ ላለፉት 27 ዓመታት የተለያዩ እግር ኳስ ጨዋታዎች ስፍራዎችን በማሳየት የሚታወቀው ሎታ የተሰኘው መጠጥ ቤት እንደ የጀርመን እግር ኳስ ቡድን ተቃውሞውን አስተጋብቷል። መጠጥ ቤቱ ዘንድሮ ከቀጠር የሚተላለፈውን የእግር ኳስ ጨዋታ በቴሌቪዥን ላለማሳየት ወስኗል። ይኸው መጠጥ ቤት እንደ ጎርጎሬስ አቆጣጠር በ2014 በነበረው የዓለም ዋንጫ በሁለት ቴሌቪዥኖችና ትልቅ ባለስክሪን የእግር ኳስ ጨዋታዎቹን ለደንበኞቹ ሲያሳይ ነበር። የመጠጥ ቤቱ ባለቤቶች ከሆኑት መካከል አንዱ የሆኑት ፔተር ሲመርማን ዘንድሮ ጨዋታዎችን ለምን እንደማያሳዩ ምክንያታቸውን ለዶቼቬሌው ኦሊ ኦሊቨር ፒፐር ተናግሯል በዋናነት ተቃውማችንን ማሰማት የፈለግነው ሙሉ ለሙሉ በሙስና የተጨማለቀው ፊፋ ላይ ነው ለፊፋ ገንዘብ እንጂ የሰብአዊ መብትና የእግር ኳስ ባህል ደንታው አይደለም። ቀጠር የሰብአዊ መብትን የሴቶች መብትን ጾታቸውን የሚለዩበት ፍላጎታቸውን ወሲባዊ ፍላጎትንም ከተቃራኒ ጾታ ውጪ የሚመለከቱትን መብትን የማታከብር የስራ ሁኔታውም የተበላሸባት ሀገር እንደሆነች ግልጽ ነው Yeah. ይኸው ኮሎኝ ከተማ ውስጥ የሚገኘው መጠጥ ቤት አስተናጋጁ ሀገር ቀጠር ከኢኳዶር ጋር የዓለም ዋንጫ እግር ኳስ መክፈቻ ስታደርግ እንደሚዘጋ ቀደም ሲል ገልጦ ነበር። በዛሬው ግጥሚያዎችም ሆነ በሌሎቹ ቀናት ከዓለም ዋንጫው የእግር ኳስ ጨዋታዎች ውጭ የሆኑ ጉዳዮች ላይ መጠጥ ቤቱ እንደሚያተኩር ባለቤቱ ተናግሯል። የፊፋ ፕሬዚዳንት ጂያኒ ኢንፋንቲኖ የሁሉም ስሜት ይሰማኛል በማለት ቅዳሜ ለት አውሮፓውያንን የሚተች ንግግር አሰምቷል። በዓለም ዋንጫ መክፈቻ ዜማ የፊፋው ፕሬዚዳንት በተለይ አውሮፓውያንን በሞራል ጥያቄ ጉዳይ በብርቱ ተችቷል። እኔ ራሴ አውሮፓዊ ነኝ። በእውነቱ አውሮፓዊነት ይሰማኛል ብቻ ሳይሆን አውሮፓዊ ነኝ። እንደሚመስለኝ እኛ አውሮፓውያን ለሌሎች ህዝቦች የግብረ ገብነት ትምህርት መስጠት ከመጀመራችን በፊት ላለፉት 3000 ዓመታት ለፈጸምነው፣ ለሚቀጥሉት 3000 ዓመታት ይቅርታ መጠየቅ አለብን። አትሌቲክስ። ከ40 ሺህ በላይ ተሳታፊዎች የተካፈሉበት የ2015 ታላቁ ሩጫ በኢትዮጵያ ትናንት እሁድ በአዲስ አበባ ተካሂዷል። ውድድሩ በወንዶች አቤጋሾ አሸናፊ ሲሆን ኃይለማርያም አማርና ገመቹ ዲዳ ሁለተኛና ሶስተኛ ወጥቷል። በሴቶች ፉክክር ትዕግስት ከተማ ውድድሩን በበላይነት ስታጠናቅቅ፣ መስተዋት ፍቅርና ፎተ ተስፋይ ሁለተኛና ሶስተኛ ደረጃን አግኝቷል። በጁጂትሱ የአፍሪቃ ምክትል ሻምፒዮን የብርና የነሐስ ሜዳሊያ ያገኘችው የመጀመሪያዋ ሴት ኢትዮጵያዊት ወጣት አትሌት መስከረም አለማየሁ በ26 ዓመቷ በድንገት ከዚያ ዓለም በሞት መለየቷን የጁዶና ጁጂትሱን ስፖርት ወደ ኢትዮጵያ ያስገቡት ዶክተር ጸጋይ ደግነህ ተናግሯል። መስከረም አለማየሁ በጣም በጣም እጅግ ትሁት ሩህሩህ የሆነች ጎበዝ የሆነች እንዴት ነው ኢትዮጵያ ውስጥ ተምሳሌት መሆን የምችል ደስተኛ የሆነች አትሌት ነበረች። የአፍሪካ ምክትል ሻምፒዮና የነበረች ነች። በጁጅትሱ የመጀመሪያው ኢትዮጵያዊ ሴት በታሪክ ማለት ነው። የብር እንደገና የነሐስ ሜዳ ላይ ያገኘች ነች። አሁን በቅርቡ እንዲሁም አቡዳቢ ላይ ሁሉ ሂዳ የዓለም አቀፍ ጁጅትሱ ሻምፒዮና ላይ ተካፍላለች። በጁዶም በጣም የአመራር ሜኔጅመንት ኮርስ ላይ ሁሉ ተመዝግባ ነበር። በዛ እንድትቀጥል የሪፊጂ ካምፕ እዛ ትሬኒንግ ለመስጠት ሁሉ ተይዞላት ነበር፣ እና በጣም ትልቅ ተስፋ ያላት ልጅ ነበረች። እና የእሷ በድንገት ማለፍ በጣም በጣም ነው የተሰማን። በጣም ነው የደነገጥ ነው የዓለም አቀፍ ፌዴሬሽን ፕሬዚዳንትም በጣም አዘኑን ገልጾ፣ በተለያዩ ሜሰንጀሮች ላይ አትሌቶች፣ ተወካዮች በጣም እጅግ ማመን አቅቷቸው እየተናገሩ ነው ያሉት። እኛም ሁላችንም ኢትዮጵያ ውስጥ ብዙ ያልተነገረላቸው ጀልኖች አሉ። ከእሷ እንግዲህ አንዷ ታችን አሁን ያለፈችው መስከረም ነች። እና አስተላለፏም በጣም ማመን በሚያቅጥበት ነው። በእርግጥ ከስፖርቱ ጋር የሚያገናኘው ነገር ባይኖርም የሆነ ሰርጀሪ ነበራት የውስጥ እና ከዛ ወደ ቤቷ ከመጣች በኋላ አገግማ ነበር። እንግዲህ በጥቂት ቀናት ውስጥ ነው ህይወቷ ባልተጠበቀ ሁኔታ ያለፈው። ለቤተሰቦቿ፣ ለስፖርቱ፣ ለሁሉም መጽናናትን በተለይም ለእህቷ ጎበዝ እህት አላት። ልክ እንደሷም አብሮ ከልጅነታቸው ጀምሮ ይህንን ስፖርት የሚሰሩ ከቤታቸው ስፖርት፣ ከስፖርት ትምህርት ቤት፣ ከስራ ትምህርት ቤት ከዚህ ውጭ የማያውቁ ናቸው እና እሷንም ደግፈን ይሄ የለፋችበት ማንነቷ ተረስታ መቅረት የለባትም። የኢትዮጵያ ሕዝብም እንደዚ አይነት ወጣቶችን ተምሳሌ ሊሆኑ የሚችሉትን ማስታወስ መቻል አለበት። ወጣት አትሌት መስከረም አለማየው የቀብር ስነስርአቱ አዲስ አበባ ውስጥ ትናንት ቅዳሜ ለት መፈጸሙም ተገልጧል። ፎርሙላ 1። ጀርመናዊው የፎርሙላ 1 የመኪና እሽቅድምድም አሽከርካሪ ሰባስቲያን ፌትል ከውድድር ዓለም መሰናበቱን አስታውቋል። የሬድቡል አሽከርካሪው ሰባስቲያን ከውድድር መሰናበቱን በገለጠበት የትናንቱ እሽቅድምድም አስረኛ ደረጃን አግኝቷል። በዚሁ እሽቅድምድም ማክስ ፈርሽታፐን አሸንፏል። የፌራሪው ሻርል ሌክሌር እንዲሁም የሬድቡል አሽከርካሪው ሰርጂዮ ፔሬዝ ሁለተኛና ሶስተኛ ወጥቷል። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። አስተያየት ጥቆማ ካላችሁ አካፍሉን። ለዝግጅቱ ማንተጋፍቶት ስለሽነኝ። መልካም ጊዜ። ጤና ይስጥልኝ።